በወቅታዊ የኢትዮጵያ ጉዳይ ዙሪያ ያተኮረው ውይይት የዛሬዎቹን አሳሳቢ ችግሮች መርምሮ ከቀውሱ ባሻገር ያሉ የሚኖሩና ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎች በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅ ይጥራል። የተከታይ ውይይቶቹ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍም ደራሲ ናቸው። ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በወቅታዊ ሰሞኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሁፎችን ያቀረቡ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት ያገለግላሉ። ቀድሞ የአዲስ አበባ ዩኒቨርሲቲ ዩኒቨርሲቲ መምህርነትም ያገለገሉ ናቸው። በኢትዮጵያ ጉዳይ ላይ ያተኮሩ ጽሑፎችን በመጻፍም ይታወቃሉ። እንግዲህ አሉላ፣ ሶስቱንም ምሁራን ያዋሀየው አንተነህና እባክህን መስመሩን ተረከብ። አመሰግናለሁ አዲስ ዶክተር ዳንኤል ተፈራ፣ አቶ ፈቃደ ሸዋቀና፣ ዶክተር ሽመት ሲሻኝ በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩር ውይይት ነው። ለውይይቱ ስለተገኛችሁ ለጊዜያቸው አመሰግናለሁ። በጣም የሚያወዛግቡ የሚያነጋግሩ ጉዳዮች በአንድ ጊዜ እየተፈጸሙ ያሉበት ሰዓት ነው። በሀገር ውስጥ የሚካሄዱትን ሁኔታዎች ብዙዎች በቅርበት እንዲከታተሉ ያደረገ የውጭም ሆነ ያለም አቀፍ ማህበረሰብን ትኩረት የሳበ የዜና ማሰራጫዎች የዕለት ተዕለት መነጋገሪያ ወደ መሆን የተቃረበ ሁኔታ በአገር ውስጥ እየታየ ያለበት ነው። ከዚህ የሚያሳስብ ነገር ባሻገር ምናልባትም ሊመጡ የሚችሉ ሁኔታዎችን ወደ አዎንታዊ ሁኔታ እንዴት ሊያመሩ ይችላሉ? ምንስ አይነት ጉዳዮች የትኛውን ሁኔታ ይከስታሉ? የኢትዮጵያ መንግስት ራሱ ችግር አለ ብሎ የተቀበለበትና ኃላፊነት ወስዳለሁ ያለበትን ጨምሮ የኢትዮጵያን ሁኔታ እንደሚከታተል በቅርበትም በኢትዮጵያ ጉዳይ ላይ እንደሚጽፉ ባለሙያዎች ዛሬ ያለውን ሁኔታ እንዴት ትገመግሙታላችሁ? ዶክተር ሹመት እርስዎን ላስቀድም። መልካም። እኔ አሁን እንደማየው የጨው ክምር ሲናድ ሞኙ ይስቃል ብልጡ ያለቅሳል እንደሚባለው አሁን ያለው ሁኔታ እጅግ በጣም ያሳስበኛል። እርግጥ ይሄ መከፋት የወለደው ብሶት ነው። ነገር ግን ይህንን ብሶት ደግሞ የሚመራው ኃይል ከሌለ መጨረሻው ለሁሉም የሚያምር አይሆንም እና እኔ አሁን ሁኔታውን ስገመግመው በእውነቱ አሁን ያለው ሁኔታ መንግስት ባለፈው ሀያ አምስት አመት የዘራውን እያጨደ ነው። ታዲያ የለማንም አይበጅም። እርግጥ አንዳንዶቹ ሁኔታው ገንፍሎ በመውጣቱ ምናልባት አሁን በስልጣን ላይ ያለውን መንግስት የሚቃወሙ ይህን እንደ አጋጣሚ ሊቆጥሩት ይችላሉ። ነገር ግን ያን ተቃውሞ ደግሞ አመጣቱንም አካሄዱንም የሚቀይ ሰው ከሌለ የሚሄድበትን መንገድም አናውቅም እና ኢትዮጵያ አሁን ያለችበት በዚያ ሁኔታ ይመስለኛል ከውጭ ሆኜ ስገመግመው። መልካም ዶክተር ዳንኤል ተመሳሳይ ጥያቄ ነው ለእርሶም ወረውረው፣ እርሶስ አሁን ያለውን ሁኔታ በምን መልኩ ይገመግሙታል? የአሁኑን ችግር ሰፋ አድርጌ ለማየት እፈልጋለሁ። የዛሬ ሀያ አምስት አመት የቀድሞ ኮሚኒስት ሀገሮች ወደ ዲሞክራሲ ሲሸጋገሩ ኢትዮጵያ ልትሸጋገር አልቻለችም። ምክንያቱም የዲሞክራሲ ኃይል አልነበራትም። በጦር ኃይል አሸንፈው የያዙት የሰሜን አማጽያን እንዲሁም ደግሞ ሌሎች ከደቡብ በኩል እንደ ኦነግ ያሉ በመተባበር ኢትዮጵያን ወደ ዲሞክራሲ ሊያሻግሯት አልቻሉ። የዛ ጠንቅ ነው አሁን የሚታየው ያን ጊዜ የተጸነሰ የክልል አስተዳደር የመሬት ይዞታ ለመስተካከል እነሱ ናቸው ለሃያ አምስት አመትም ህዝቡን ሲያጣሉ የቆዩ። አሁን ደግሞ የመሬት እጥረት እየተፈጠረ በመምጣቱ የከተማ መስፋፋት፣ የህዝብ መብዛት፣ እነዚህን የመሳሰሉ ነገሮች ውጥረት ፈጥረዋል። በሀገሪቱ መንግስት ዋና ገቢ አድርጎ የያዘው የመሬት ክራይ ነው። እና ይሄ ደግሞ ከህዝቡ ጋር ሊያጋጭ ችሏል። ምክንያቱም ህዝቡ የመሬት ባለቤትነት የለውም፣ የመጠቀም መብት ብቻ ነው። ስለዚህ የመሬት ፍላጎት እየበረከተ በሄደ ቁጥር፣ መንግስት ደግሞ ገቢ እያስፈለገው በሄደ ቁጥር የመሬት የመጠቀም መብት የተሰጣቸው ሰዎች በተለይ ገበሬዎች ያ መብታቸው እየተወሰደ ነው የመጠቀም መብት ነው። የባለቤትነት መብት ያቆመው በቀድሞው መንግስት ነው። በመንግስቱ ኃይለማርያም መንግስት ጊዜ ነው። መሬት በአጠቃላይ በመንግስት እጅ እንዲያዝ ሲደረግ ነው። ስለዚህ ይሄንን መመልከት ያስፈልጋል። የሚፈጠሩት ችግሮች ከዚህ መሰረታዊ ችግር ጋር የተያያዘ ነው ማለት ነው። መልካም አቶ ፈቃደ፣ እርሱም ያን የመጀመሪያ ያድል። እርሶስ እንዴት ይገመገሙታል? ቅድም ዶክተር ሹመት እንዳለው ባለፉት በርካታ ዓመታት ሲጠራቀሙ የቆዩ ችግሮች ከመጠራቀማቸው ብዛት አሁን አንዳንድ የምናያቸው ምልክቶች ከብዛታቸው ፈንቅለው ለመውጣት የሚያደርጉትን ሙከራ ይመስላል። በርካታ የሕዝብ ብሶት በተለያየ መንገድ መጀመሪያውኑ አሁን ስልጣን ላይ ያለው መንግስት ሁሉንም ነገር በቁጥጥር መንገድ እፈታለሁ የሚል ውሳኔ ላይ የደረሰ ይመስላል ሁሉን ነገር በመቆጣጠር ቀደም ሲል ከነበረ የኮሚኒስት አስተሳሰብ ብዙዎቹም አሁን ስልጣን ላይ ያሉትና ይህንን ስርአት የመሰረቱት ሰዎች ያምኑበት የነበረውን እምነት ብዙ የቀየሩ አይመስልም እና አለም፣ አቶ ዳንኤል እንዳለው አለም በርከት ብሎ በብዛት በተለይ ኮሚኒስት የነበሩ ሀገሮች እየተቀየሩ ሲሄዱና ዲሞክራሲን ቀበሉ፣ የህዝብ ተሳትፎ ያለበት መንግስት ለማቋቋም ሙከራ ሲያደርጉ፣ እኛ ሀገር በቁጥጥር ላይ የተመሰረተ ሁሉም ነገር መንግስት ተቆጣጥሮ የሀገሪቱ ውስጥ ለውጥ ያመጣል ወይም ጠቅላላ መብቶችን፣ ህዝብ አካሄዶችን፣ ኢኮኖሚውን፣ ማህበራዊ ህይወትን የህዝቡን ይቆጣጠራለሁ ወይ የሚል መንግስት በእጅጉ በየዋህነት ማለት ሞኝነት ሊሆን የማይችል ነገር ሲያደርግ መቆየቱን እና ይሄ ቁጥጥር መንገድ ሊያስኬድ አለመቻሉን እየነገረን ያለ ደወል ነው። አሁን የምናየው መልካም እና አደገኛ የሆነ ሁኔታ ነው ያለው። ብዙ ሰዎች አሁንም ን መቆጣጠር መንግስት የሚቆጣጠረው ሊመስለው ይችል ይሆናል። እንደተባለውም አንዳንዶቻችን ፕሊ ለውጥ የምንፈልግ ሰዎች ለለውጥ የሚሆን ነገር ይመስለን ይሆናል። ምን አይነት ለውጥ፣ ወዴት ነው የምንሄደው የሚለው ነገር ብዙ ስጤ ነው አይመስልም እና እድልም አደጋም አንድ ላይ የያዘ አጋጣሚ ውስጥ ነው ያለ ነው የሚመስለኝ መልካም እድልም አደጋም የያዘ ብለዋል አቶ ፈቃደ። ወዴት ነው አገር ሀገር እየሄደች ያለችው? አሁን ያሉት ሁኔታዎች በምን መልኩ ቢያዙ፣ ምን አይነት ሁኔታዎችን ይከስታሉ? በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያሉ አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመገሙበት እንሻገራለን። በአንድ በኩል በጣም በዜና ዘገባዎች ጎልተው የሚሰሙ ከግለሰቦች ከዜጎች ነጻነት ጋር የሚያያዙ የንግግር ነጻነት፣ በነጻ የመሰብሰብ ና የመደራጀት የፖለቲካ መብቶች የሚባሉት፣ የመገናኛ ብዙሀን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት ከፍተኛ መሆኑም በአዎንታዊ የሚገለጹት ውስጥ በተከታታይ አመታት የምጣኔ ሀብት እድገት ተዘግበዋል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂት እና ወሱን ናቸው የሚለው የሚተችበት አለ። በአንጻሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ እነኚህ ሁኔታዎች ቀደም ብላቸው ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለውን የፖለቲካ ምህዳሩ መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችውን ፈንጥቁ። ይሄ በ ሀያ አምስት አመታት ሂደት ውስጥ የተጠራቀመ ብሶት ነው። በየአመቱ የተባባሰ እንጂ የተሻሻለ ባለመምጣቱ የመጣና ያላችሁትን በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት። የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል። አሁንም ወደ ዶክተር ሹመት ነው የምመለሰው። አዎ፣ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ኃይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተጠጣይ የሆኑትን እምንነቶች እና ኃይሎች ነው ሲያጎለብቱ የቆዩት። ይህ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም፣ ተጣብቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩ። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር ያለው በዚያ መንግስት በኩል። በእውነቱ ፊታችን በመስታወት ካላየን በስተቀር ጽዳታችን ለመጠበቅ በጣም እንቸገራለን። እላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት እዛው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም፣ እውነቱን የሚያወጣለት የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብና ችሎታ የሌለው ኃይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት ኃላፊነት ያላቸው ሊነጋገሩ፣ ሊስማሙ፣ ሊወያዩ የሚችሉ ኃይሎች ናቸው ወይስ በፍጹም ለመነጋገር እና ሊስማሙ የማይችሉበት ደረጃ ያነሱ ኃይሎችን ነው የሚለው ነው እና ያ መንግስት የተሳነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሀቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋራ መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ይሁን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም፣ ናሽናል ዲስኮርስ የለም ማለት ነው። ይሄ እስከሆነ ድረስ አገራዊ መድረክም የለም። ሀገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት፣ ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ፣ በትክክል ሊያናግሯቸውና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ሀይሎች ማሰር፣ ማሳደድ ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ es un drama, no mi parlamos Hablamos de un día y un día y un día y un አድማጮች፣ ውይይቱ ተጀመረ እንጂ አልተቋጨም። ከዚህ ገፋ አድርገው የመጪውን ሁኔታ በሚመለከቱ ጉዳዮች ጭምር ሰፋ ያለው ውይይት በሌላ ጊዜ ይቀርባል። ለአሁኑ ግን እንግዶችን አመሰግናለሁ። ዶክተር ሽመት ሲሻኝ ከክሪስቶፈር ኒውፖርት ዩኒቨርሲቲ፣ ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ፣ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ ጤና ምርምር ተቋም የጥናት እና ምርምር አገልግሎት ላይ የተማሩ ናቸው።